ሳይንስና ህብረተሰብ ዩናይትድ ስቴትስ ውስጥ ገና ኮሌጅ ባልገቡ ወጣቶች ዘንድ በየዓመቱ የሚካሄድ ዓለም አቀፍ የሳይንስና ኢንጂኒሪንግ ምርምር ውድድር አለ። ዲ ኢንተርናሽናል ሳይንስ ኤንድ ኢንጂኒሪንግ ፌር የሚባል የዘንድሮ ከግንቦት 2 እስከ 7 2007 ዓ ም በፒትስበርግ ፔንሲልቬንያ ነበረ የተካሄደው። ከሰባ ሀገራት የተወጣጡ ከ1700 በላይ ወጣት ተመራማሪዎች ተሳትፈውበታል። ጀርመናውያኑ በዚሁ ውድድር ቀንቷቸው ሽልማት በሽልማት ሆነዋል። ጤና ይስጥልኝ፣ እንደምንሰነበታችሁ። በዛሬው ሳይንስና ሕብረተሰብ ቅንብራችን ዋና ጽሕፈት ቤቱ በሃምበርግ የሚገኘው ዘንድሮ 50 ዓመት የሚሆነው ዩገንድ ፎርሽድ ወጣቱ ይመራመራል የተባለው ድርጅት የሚያወዳድራቸው የጀርመን ወጣቶችም ከመደበኛ ትምህርታቸው ውጭ በለጋ ዕድሜ የሚያካሂዱትን የሳይንስና ስነቴክኒክ የምርምር ተግባር እንዳስሳለን። በዩናይትድ ስቴትስ እንደ ጉርብሳብ ዘመን አቆጣጠር በ1950 የተቋቋመው ሳይንስ ሰርቪስ ይባል የነበረው፣ ከዚያም ከ1997 ወዲህ የሳይንስና የህብረተሰብ ማህበር ተብሎ ኢንትል በተሰኘ ኩባንያ ድጋፍ የሚንቀሳቀሰው ድርጅት ለጀርመኑ ዩገንድ ፎርሽት አርአያ መሆኑ ነው የሚነገረው። እንደ ጉርሳ ዘመን አቆጣጠር ከ2012 ወዲህ ብቻ ሰባት የዚሁ ዓለም አቀፍ የሳይንስና ኢንጂኒየሪንግ አውደሪ ተሳታፊዎች የነበሩ በኋላ የኖቤል ሽልማት ለማግኘት መብቃታቸውን ለመገንዘብ ተችሏል። በየዓመቱ በሚዘጋጀው በጠቅላላ እስከ አራት ሚሊዮን ዶላር በሚመደብበት የኢንተል ሳይንስና ኢንጂኒየሪንግ ውድድር ስምንት ሚሊዮን ያህል ተማሪዎች ናቸው የሚሳተፉት። ጀርመንን ወክለው ከዩገንድ ፎርሽት ወደ ዩናይትድ ስቴትስ የተጓዙት አስራ አምስት ወጣቶች ሲሆኑ እነርሱም በአጠቃላይ 17 ሽልማቶችን ሰብስበዋል። ከሄሰን ፌዴራል ክፍለ ሀገር ቦርከን ከተባለችው የካስል ከተማ መዳረሻ የ18 ዓመቱ ወጣት አርነ ሄንዝ፣ የ17 ዓመቱ ወጣት ኒክላስ ፋውት ከማርባህ ባደን ቮርተንበርግ ከ24 ዓለም አቀፍ ወጣት ሳይንቲስቶች ጋር ተደምረዋል። አርነ ሄንስል በሥነ ቅመማ በተደረገ ልዩ ውድድር የተመደበውን የአንደኛ ደረጃ ሽልማት ማለትም 3000 ዶላር እንዲሁም በተጨማሪ ውድድር በማሸነፍ በአጠቃላይ 7500 ዶላር ለማግኘት በቅቷል። ኒክላስ ፋውድ የውስጥ አካል መመርመሪያ ለየት ያለ መሳሪያ በማቅረብ በአጠቃላይ የ9500 ዶላር ሽልማት ተቀብሏል። በሦስት ማዕዘናዊ ስዕል አታሚ መሳሪያ፣ በኢንጂነሪንግ፣ በፊዚክስ እና ስነፈለክ ለተፈጥሮ አካባቢ የሚበጅ ነዳጅ በመቀመም፣ በኮምፒውተር ስዕል የማንቀሳቀስ ጥበብና በመሳሰለው እንግዲህ በአጠቃላይ 15 ጀርመናውያን ወጣቶች ናቸው ተሸላሚዎች ለመሆን የበቁት። እነዚሁ ከተለያዩ የአገሪቱ ፌዴራል ክፍላት ሀገር የተወጣጡት ወጣት ጀርመናውያን ተመራማሪዎች ለውድድር ተሰልፈው ይህን መሰል ክብርና ሽልማት በማግኘታቸው መሪው ተጠሪ ድርጅት ዩገንድ ፎርሽት ምን ተሰምቶት ይሆን? በሃምበርግ የድርጅቱ ማዕከላዊ ጽሕፈት ቤት የሕዝብ ግንኙነት ጉዳይ መሪና አስተባባሪ ሄር ዳንኤል ጊዘ እንዲህ ይላሉ። በአድናቆት በደስታ ነው ልባችን የተሞላው። እስከምናስታውሰው ድረስ አንድ የጀርመን ወጣት ተመራማሪዎች ቡድን በዓለም አቀፍ ውድድር በተሳካ ሁኔታ በመደምደም ከዚህ ቀደም የአሁኑን ያህል ሽልማት ያገኘበት ጊዜ የለም። ከጀርመናውያን ወጣት ተመራማሪዎች ጎን ለጎን ዩስ አሜሪካ ውስጥ በጥንታዊ ወጣቶች የምርምር ድርጅት ውድድር ይካሄድ ነበረ። ለዚህም ነው የዩገንድ ፎርሽት ወጣቱ ይመራመራል መስራች ጋዜጠኛ ሄንሪ ናንን በጊዜያቸው ከ50 ዓመት በፊት መሆኑ ነው። በሉፍታንዛ ቡድናቸውን ይዘው ወደ ዩናይትድ ስቴትስ በመጓዝ በውድድር ለመሳተፍ የቻሉት በዩገንድ ፎርሽት ፍሬ ሀሳቡ ያኔ ከአድማስ ማዶ ከድንበር ባሻገር በመመልከት ችሎታ ተሰጥኦ ያላቸውን በተሳካ ሁኔታ የሚሳተፉ ብሔራዊ ወክሎቻችን የሆኑትን ወጣቶች ከሌሎች ዓለም አቀፍ ወጣቶች ጋር ችሎታቸውን እንዲያመዛዝኑ እድል ለመስጠት ከሳይንሳዊ ሙያ ጋር ንጽጽር እንዲያደርጉ ብቻ ሳይሆን ግንኙነት በመመስረት ከሌሎች አገሮች ተመራማሪ ወጣቶች ጋር የመተዋወቅ እድል እንዲያገኙ ማብቃት ነው። ለወደፊቱ ስምሪታቸው የሙያ በሮች ክፍት እንደሚሆኑላቸው ማመላከት፣ በሌሎች አገሮች ህዝቡ ምን እንደሚያጓጓው፣ ምን እንደሚያንቀሳቅሰው፣ ምን እንደሚያሳስበው ለመገንዘብ ይበጃል። በዩናይትድ ስቴትስ በተዘጋጀው ሺህ ሰባት መቶ ያህል ወጣት የሳይንስና ስነ ቴክኒክ ተመራማሪዎች በተሳተፉበት ዓለም አቀፍ ውድድር ዋናውን ሽልማት ማለትም ለነፃ የትምህርት ዕድል የ75000 ዶላር ስጦታ ያገኘው የህዝብ ማመላለሽ አውሮፕላኖች ንጹሕ አየር ማቅረቢያው ዘዴ ተሻሽሎ እንዲቀርብ ያደረገው ሬይመንድ ዋንግ የተባለው የ17 ዓመት ወጣት ካናዳዊ ነው። ወደ ተሳፋሪዎች ክፍል በዛ ያለ ንጹሕ አየር እንዲገባ እንዲሁም ሳንክ የሚያስከትለው እጅግ እንዲቀነስ በማስቻሉ ነው በአንደኛ ደረጃ የተመደበውን ሽልማት ያገኘው። ወደ ዩናይትድ ስቴትስ በመጓዝ በዓለም አቀፍ ውድድር ሽልማት ለማግኘት የበቁት 15 ጀርመናውያን ወጣቶች አምና በጀርመኑ ብሔር አቀፍ የዩገንድ ፎርሽት ውድድር ለሽልማት የበቁ ናቸው። ዘንድሮ በአገር አቀፍ ውድድር የሚያሸንፉት ደግሞ በመጪው ዓመት በአሜሪካው ዓለም አቀፍ ውድድር ለመሳተፍ እድሉ ይጠብቃቸዋል። ዩገንድ ፎርሽት በራይንላንድ ፋልስ ፌዴራል ክፍለ ሀገር በራይን ወንዝ ዳር በምትገኘው ከተማ በሉድቪግስ ሃፈን ቢኤኤስኤፍ በሚል ምህፃር ከሚታወቀው ባዲሸ አንልን ኤንድ ሶዳ ፋብሪክ ከሰኞ የሥነ ቅመማ ኬሚካል ኢንዱስትሪ ኩባንያ ጋር በመተባበር ከግንቦት 18-22207 ሀምሳኛ ዓመቱን በድምቀት ለማክበር በዝግጅት ላይ ነው። ድርጅቱ ባለፉት 5 ዓመታት ፈጸምኩ የሚላቸው አቤት ጉዳዮች ምን ይሆኑ? ዩገንድ ፎርሽትን። ይህን አወዳዳሪ ድርጅት ከሌሎች የተለየ የሚያደርገው አርማው ነው። የቀድሞው የሽተርን መጽሔት ዋና አዘጋጅ ሄንሪ ናነን ለድርጅቱ አርማ በቀይ ክብ ላይ ነጭ የኮከብ ምስል መቅረጽ ብቻ ሳይሆን ችሎታ ያላቸውን ወጣቶች መፈለግ፣ እንዲሁም ፕሮጀክት መንደፍ ከዚህም ጋር በማያያዝ ታሪክ ያቀርቡ ነበር። ችሎታ ያላቸው ወጣቶች ምን ለምርምር እንደሚ ያነሳሳቸው በመጽሔታቸው ደርዝ ባለው ሁኔታ በማቅረብ ዩገንድ ፎርሽት በጀርመን ታዋቂ ተቋም እንዲሆን አብቅተዋል። ከየአምስቱ ጀርመናዊ አራቱ ዩገንድ ፎርሽትን ያውቃል። እንደ አንድ ልዩ አርማ የሚታይ ሆኗል። ወጣቶች በትርፍ ጊዜ በምርምር ላይ በማትኮር በሚያደርጉት እንቅስቃሴ የጀርመን የተለየ አያያዝ የሚመስለው ምን ይሆን? አሁንም ዳንኤል ጊዘ Und äh, ein ganz Spezifikum von Deutschland ist, dass es mittlerweile neben den Schulen äh, immer mehr solche sogenannte Schülerforschung gibt. ተማሪዎቹም ፕሮጀክቶችን በዛ በመቅረጽ ለዩገን ፎርሽት ማመልከቻ ያስገባሉ። ተማሪዎች በትምህርት ቤት ከሚቀስሙት እውቀት ባሻገር በትርፍ ጊዜያቸው በሚያካሄዱት ምርምር በማትኮር ስለ ወደፊቱ ሙያቸውም ለዘለቄታው ሊያስቡበት ይችላሉ። ይኸው የምርምር ጥረት የሁለተኛ ደረጃ ማለፊያ ፈተናን ከተፈተኑ በኋላ ወይም ትምህርታቸውን ከፈጸሙ በኋላ ሳይሆን ቀደም አድርገው እንዲጀምሩ መገፋፋት ያሻል። ትምህርታቸውን ቢጨርሱም ይህ የእኔ ምርጫ ነው፣ የምወደው የትምህርት አይነት ይህ ነው ጥሩ ውጤት ማስመዝገብ የምችለው በዚህ መስክ ነው። በከፍተኛ ደረጃ የማጠናውም ይህን ነው ለማለት ያስችላቸዋል። ዝንባሌን፣ ችሎታን አውቆ የመንቀሳቀሱ ጉዳይ ትምህርት ከማጠናቀቅ በፊት አስቀድሞ በለጋነት መጀመር ያሻል። በጀርመን ሀገር፣ ለጋ ወጣቶች ብቻ ሳይሆኑ ራሱ ሕብረተሰቡም የሳይንስ ምርምር ተባባሪ በመሆን አያሌ አስገራሚ ተግባራትን እንደሚያከናውን እሙን ነው። የዜጎች ሳይንስ ሲቲዝን ሳይንስ በተሰኘ ንቅናቄ በተለይ የተፈጥሮ አካባቢን በማጥናትና በመንከባከብ በአትክልትና አጸድ በአዋፍ ቢራቢሮዎችና በመሳሰለው ጥናት በማካሄድና በመመዝገብ ህዝቡ እንደ ተወዳጅና በትርፍ ጊዜ እንደሚዘወተር አዝናኝ ተግባር በመቁጠር ለሳይንስ ምርምር ሰፊ አስተዋጽኦ ያደርጋል። አድማጮቻችን፣ የዛሬው ሳይንስና ኅብረተሰብ ቅንብራችን እዚህ ላይ ያበቃ። በመጪው ሳምንት በተለመደው ክፍለ ጊዜ መልሰን እስክንገናኝ ተክሌ የኋላ ነኝ። ደህና ሁኑ።